የቤንሻንጉል ሕዝቦች ነጻነት ንቅናቄ ታጣቂዎች የካማሺ ዞን በርካታ ስፍራዎችን ተቆጣጥረዋልና ይህንንም ተከትሎ ተጨማሪ ጸጥታ ኃይል ዛሬ ዞን ውስጥ መግባቱን የቤንሻንጉል ጉሙዝ ክልል ፖሊስ ኮሚሽን አስታወቀ ይለናል። የክልሉ ፖሊስ ምክትል ኮሚሽነር ምስጋና እንጂ ፈታ የታጣቂዎቹ እንቅስቃሴ በህብረተሰቡ ላይ ሰብአዊ ቀውስ እየፈጠረ ቢሆንም ላለፉት ጥቂት ወራት በጸጥታ ኃይል ውስንነት ሳቢያ ህግ ማስከበር አልተቻለም ሲሉ ለአሜሪካ ድምፅ ተናግረዋል። ምክትል ኮሚሽነሩን ያነጋገረው ናኮር መልካ ተከታዩን አድርሶናል። የቤኒሻንጉል ጉሙዝ የወንጀል መከላከል ዘርፍ ምክትል ኮሚሽነር ኢንስፔክተር ምስጋናው እንጅፈታ የመከላከያ ሰራዊት ዛሬ ካማሽ ከተማ መግባቱን ገልጸዋል። ወደ ከማሽ ከተማ መነሻ አድርጎም አሁን ዛሬ ጀምሮ መተባበሱ የለም አሁን እዛ ስራ ነው። ምክትል ኮሚሽነር ኢንስፔክተር ምስጋናው በክልሉ ውስጥ በተለይ በካማሽ ዞን ውስጥ የሚንቀሳቀሱ የቤኒሻንጉል ህዝቦች ነጻነት ንቅናቄ በሄንን የሚባሉት ታጣቂዎች የዞኑን በርካታ ቦታ ተቃዋሚዎች ተቆጣጥረው መቆየታቸውን አስረድተዋል። ቤኒን ታጣቂ የሁኔክሻ ጋር ክንጅት አላቸው። ጥይቶች የተለያየ በሀሳብ ማደጋገፍ በእነሱ በኩል ነው እየተጋገዙ ይህንን የሚያደርጉ አምስቱ አራዳ ነው ያለው። የዞን ማዕከሉ የወረዳ ማዕከሎች ውጪ አንድም ቀበሌ መንግስት ይጀላ ያለ ፖለቲካዊም የተለያየ እየተሰራ አይደለም። ሙሉ በሙሉ ግንኙነቶች ተባርቷል። በዚህም ምክንያት በዞን ውስጥ የሰብአዊ ቀውስ መፈጠሩን ገልጸዋል። ያለን የተዜታ ሀይል ውስንነት የተነሳ ችግር ያለበት ወይም ለመሳሪያ ሰላም ሀይል አለበት ተብሎ በቅናት የላየበት ቦታ ላይ ገብተን ህግ የማስከበር ስራ መስራት አልቻልንም። ከዚህ ጋር ተያይዞ አሁን የህብረተሰቡ እጅግ በጣም የተጎሳቆለ ቤት ላይ ነው ያሉ ቤት ላይ አሁን የሁሉም ያልተዘረፈ ቤት የለም፣ ያልተዘረፈ ከብት የለም፣ ያልተዘረፈ ንብረት የለም። ከዚህ ጋር ተያይዞ ሰብአዊ ቀውሱ ራሱ እጅግ በጣም የከፋ ነው፣ እዛ አካባቢ ማለት ነው። አሁን ድዴሳ የሚባል ቀበሌ ላይ ሜጢ አንገር ሜጢ፣ አንገር ሸንኮራ፣ አንገር ዋዣ የሚበሉ ቀበሌዎች ላይ ሙሉ በሙሉ ፀረ ሰላም ሀይል የተቆጣጠረ ስለሆነ ህዝቡ እጅግ በጣም ስቃይ ላይ ነው ያለው። በረሃብ ጉዳቶች ይኖራሉ ብለን እንገምታለን። መድኃኒት የለም። ኦልሬዲ ሙሉ በሙሉ መድኃኒቶች ተዘርፏል። ጤና ኬላዎች ግብአት አይገባም። መንገድ ተቋርጧል። ግንኙነት የለም። ስለዚህ ይሄ በሌለበት አሁን በውባ በወሊጅ በተለያየ ሰብአዊ ህብረተሰቡ እየተጎዳ ነው ያለው። በተጨማሪም በክልሉ የጸጥታ ኃይል ባለመጠናከር ምክንያትም ከቦታ ቦታ ተንቀሳቅሰው በዞኑ ሰላም ለማስፈን ጥረት ላይ የነበሩ የሰላም አስከባሪ አባላት በሌሎች ታጣቂዎች መገደላቸውን ኢንስፔክተር ምስጋናው ጨምረው ተናግረዋል። ባለ ከማሽዞን ወረዳ ነ ከኦሮሚያ ጋር የሚያዋስን ፏፏቴ የሚባል ቦታ አለች፣ ቀበሌ በዛህ መሀል ሶስተኛ የሚባል ኦሮሚያ ቀበሌ አለች። አሁን የኛ ጸጥታ ኃይል ከኦሮሚያ ልዩ ኃይል ጋር ተቀናጅቶ የተለያዩ ስራዎችን እያከናወነ ነበረ። ከዛ ጋር ተያይዞ አሁን ፏፏቴ የሚባል ቦታ ላይ የተወሰነ የኛ ጸጥታ ኃይል ነበረች። ያንን ኃይል የሚቀይር ሰውጌ ከተማ ተነስቶ ወደዛ አካባቢ እየተንቀሳቀሰ በነበረበት ሰዓት ላይ ጥቃት ደረሰባቸው። እዛ አካባቢ የሚንቀሳቀሱ የኦነግ ሸኔ ታጣቂ አለ። አሳቻ ሰዓት ላደፈጠ ይዞ ነው ጥቃቱን የሰጠ በርካታ ጉዳት ደርሶባቸዋል። ይታወቃል ቁጥራቸው የደረሰ ጉዳት ቁጥር ለመስጠት እንቸገራለን። ነገር ግን አሁን ብዙ ልጆች እንደተጎዱ ነው። ኢንስፔክተር ምዝጋናው በካማሽ ዞን ውስጥ የሚንቀሳቀሰውን በይነን የተባለውን ታጣቂ ቡድን ለመመከት ከክልሉ የመከላከል ኃይል በላይ ሆኖ እንደነበርም ገልጸዋል። ተጨማሪ የጸጥታ ኃይሎች ድጋፍ እንዲደረግም የፌዴራል መንግስት የተለያዩ ተቋማትን ሲጠይቁ እንደነበር ገልጸዋል። በዛሬው እለትም ተጨማሪ የጸጥታ ኃይል ዞኑ መግባቱን ገልጸዋል። የክልሉ መንግስት በጠቀሳቸው ኃይሎች ባቀረበው ክስ ዙሪያ በስልክ ምላሽ ለማግኘት ያደረግነው ጥረት ለአሁኑ አልተሳካም። የሚመለከታቸውን የፌዴራል መንግስት መስሪያ ቤቶች የስራ ኃላፊዎችም በጉዳዩ ዙሪያ በስልክ ለማነጋገር ጥረት እያደረግን ነው። እንደተሳካልን ይዘን እንመለሳለን። ለአሜሪካ ድምፅ ናኮር መልካ ካምቦ።